ጉዳያቸው በችሎት እየታየ ባለው የኦሮሚያ ኒውስ ኔትወርክ ጋዜጠኞችና ሌሎች 15 ተከሳሾች የወንጀል ክስ እንዲያሻሽል ትእዛዝ የተሰጠው አቃቢ ህግ አንቀጹን እንጂ ክሱን ባለማሻሻሉ ተከሳሾቹ ከእስር እንዲለቀቁ ጠበቃው አቤቱታ ማቅረባቸውን ለአሜሪካ ድምፅ ገለጹ። ገልሞ ዳዊት ዝርዝር አለው። ለትናንት ተቀጥሮ በነበረው በነቃሲም አብዱላይ ስም በተከፈተ የክስ መዝገብ ተከሰው ጉዳያቸው በኦሮሚያ ጠቅላይ ፍርድ ቤት እየታየ ባሉት ሁለት የኦሮሚያ ኒውስ ኔትወርክ ጋዜጠኞችና ሌሎች አስራ አምስት ሰዎች ጉዳይ አቃቢ ህግ ክሱን አሻሽሎ እንዲያመጣ ታዞ እንደነበር ያስታወሱት የተከሳሾቹ ጠበቃ አቶ ሚልካያስ ቡልቻ፣ ሆኖም አቃቢ ህግ አንቀጹን እንጂ ክሱን አለማሻሻሉን ተናግረዋል። የአንቀጽ ሁለት መቶ ሀምሳ ስምንትን በተመለከተ ቁጥሩን ብቻ ከክስ አሬስቱ በመሰረት የክሱ ይዘት ውስጥ ግን የሁለት መቶ ሀምሳ ስምንትን የሚያቋቋሙ ፍሬ ነገሮችን አካተው ቀርበዋል። ይሄውም የውጭ ሀገር ጣልቃ ገብ ባለበት ጊዜ የአስቸኳይ ጊዜ አዋጅ ታውጆ ባለበት ጊዜ እንዲሁም የእርስ በርስ ጦርነት በነበረ ጊዜ የተደረገ ነው የሚል ነው። ይሄ ደግሞ በወንጀል ሕግ ስር ከክሱ እንዲወጣ የታዘዘው የህግ ድንጋጌ ስር የተካተቱ ናቸው። ይውጣ ተብለው ነበረ። አቃቤ ግን እስካሁንም አላወጣም። አቃቤ ህግ የፍርድ ቤትን ትእዛዝ ወደ ጎን በመተው ነው አሁንም የእንቀሱ ድንጋጌ ይዞ የመጣ አቃቤ ክሱም ባለማሻሻሉ ደንበኞቻቸው በነፃ እንዲለቀቁ ለዳኞች አቤቱታ ማቅረባቸውንም አቶ ምልኪያስ ጨምረው ተናግረዋል። በዚያ ቤቱታ ላይ አካባቢ ህግ የሚሰጠውን ምላሽ ለመጠባበቅ ለአምላይ 122014 ዓም ዓ ም ተለዋዋጭ በአስቸኳይ ጊዜ አዋጅ ወቅት በኦሮሚያ ክልል የሽግግር መንግስት ምስረታ ሀሳብ ውስጥ ተሳትፈዋል በሚል የዳር 8 2014 ም የተያዙት ሁለቱ የኦሮሚያ ኒሱ ኔትወርክ ጋዜጠኞች ደሱ ዱላ ብቅላና ሌሎች 15 ሰዎች ላለፉት ሰባት ወራት በኦሮሚያ ፖሊስ ቁጥጥር ስር ናቸው። 15ቱ ሰዎች የኦሮሞ ነጻነት ግንባር የኦሮሞ ፌዴራልስ ኮንግረስ ፓርቲ አባላትና ከተ የተለያዩ ማህበረሰቦች መቋቋሙ የተነገረውን ኮሚቴ በግላቸው የተቀላቀሉ ሰዎች መሆናቸውንም ጠበቃቸው ገልጸዋል። ለአሜሪካ ድምፅ ገልሙዳዊት ከአዲስ አበባ